የደቡብ ሱዳን አማጽያን ኤስፒኤልኤም ዛሬ ደቡብ ሱዳን ነፃነቷን ከመቀዳጀቷ በፊት በሽምቅ ውጊያ ዘመናቸው ከተለያየ አቅጣጫ እርዳታ ይደረግላቸው ነበረ። መሬቷ እንዲደራጁበት ከፈቀደላቸው ከኢትዮጵያ አንስቶ እስከ አውሮፓ ድረስ ብዙ ረዳት የነበራቸው የደቡብ ሱዳን አማጽያን ከአንዷ ረዳታቸው ከኖርዌ ጋር ውዝግብ ውስጥ ገብቶ እንደነበረ በቅርቡ የታተመ አንድ የኖርዌ ባለስልጣን ግለ ታሪክ ወይም ሜሞዋ አስረድቷል። ይኸው ግለ ታሪክ የአማጽያኑ መሪ ጆን ጋራንግ ይጠቀሙበት በነበረው አንድ የሳተላይት ስልክ ምክንያት የነበረውን ውዝግብ ለመጀመሪያ ጊዜ ይፋ ከማድረጉን በተጨማሪ በዘመኑ በእርዳታ ሰጪዎችና በሽምቅ ተዋጊዎች መካከል ስለነበረው ግንኙነት ፍንጭ ሰጥቷል። ዓለም በቀዝቃዛው ጦርነት በሁለት ጎራ በተከፈለችበት ዘመን የምዕራቡም የምስራቁም ዓለም መንግስታት የርዕዮተ ዓለም አጋሮቻቸውን ለማብዛትና ለማጠናከር የሶስተኛው ዓለም ሀገራት ተብሎ በሚታወቁት የአፍሪካ፣ የእስያ እና መካከለኛው ምስራቅ ሀገራት ውስጥ ተጽዕኖቸውን ለማሳረፍ እርዳታን እንደ መሳሪያነት ሲጠቀሙበት እንደቆዩ የፖለቲካ ተንታኞች ይናገራሉ። የውጭ እርዳታ ተጠቃሚዎች መንግስታት ብቻ አልነበሩ። መሳሪያ አንስተው የሀገራቸውን መንግስት ለመጣል ይታገሉ የነበሩ ብዙ የዓለም አማጽያንም የዚህ እርዳታ ተጠቃሚዎች ነበሩ። ከስሪላንካው ታሚል ታይገርስ አንስቶ እስከ አፍሪካውያኑ የኤርትራ ነፃ አውጪ ግንባርና የደቡብ ሱዳኑ ኤስፒኤልኤም ድረስ ከእነዚህ የውጭ መንግስታትና የረዴ ድርጅቶች እርዳታ ሲደረግላቸው የነበሩ ናቸው። በገለልተኝነት የሚታወቁትም የስካንዲናቪያን ሀገራትም ሳይቀር ይህን መሰሉ የረዴትም የጦርን መሳሪያም እርዳታ ያቀበሉ እንደነበረ በይፋ የታመነ ጉዳይ ነው። በዚህ ጉዳይ ተጠቃሽ ከሚሆኑት ታሪኮች መካከል ስዊድን እና ኖርዌይ ለኤርትራ አማጽያን ያደርጉት የነበረው እርዳታ እጅግ ከፍ ያለ ነበር። እነኛ ሀገራት ለነፃነት ትግል ድጋፍ የሚያደርጉበት ምክንያት ከራሳቸው ቅድመ ታሪክ የተነሳ እንደሆነ ይነገራል። ይህ ድጋፋቸው የዓለምን ካርታ ከመቀየር አልፎ ግን እርግጠኛ ነፃነትን ማምጣቱን አሁንም ድረስ አከራካሪ ነው። የደቡብ ሱዳኑ ጆን ጋራንግ በሄሊኮፕተር አደጋ ሕይወታቸው አልፎ የተዋጉለትን የነፃነት ትግል ዘለቄታ ለመመልከት ድል ባያገኙም፣ በዘመናቸው የተዋጣላቸው የነፃነት ትግል አርበኛ ነበሩ። ለአዲስቷ ደቡብ ሱዳን መፈጠርም ትልቅ አስተዋጽኦ አድርገዋል። በቅርቡ ከወደ ኖርዌይ የሰማነው ዜና ስለዚሁ የደቡብ ሱዳን አማጽያን መሪ የሚነግረን የተለየ ነገር አለው። በዚሁ የደቡብ ሱዳን ውጊያ ወቅት ለአማጽያኑ ከፍተኛ ድጋፍ ይሰጥ የነበረው የኖርዌይ የረድኤት ድርጅት ኖርዌጂያን ፒፕልስ ኤድ የጆን ጋራንግን ስራ ለማገዝ አንድ ሳተላይት ስልክ ሰጥቷቸው እንደነበረና የዚሁም ስልክ ዓመታዊ ወጪ ምን ያህል ትልቅ እንደነበረ እየተነገረ ነው። ጉዳዩን በግለ ታሪካቸው ላይ ያሰፈሩት የዚሁ ድርጅት ኃላፊ የነበሩት ዮን ሃንሰን ናቸው። በዚሁ ግለሰብ ትዝታ መሰረት ይህ የኖርዌ የረድኤት ድርጅት ለጆን ጋራንግ ስልክ 1.1 ሚሊዮን ዶላር ክፍያ ፈጽሟል። እንደ አውሮፓውያን አቆጣጠር ከ1997 ጀምሮ እስከ 2002 ድረስ ይከፈል የነበረው ወጪ ያሳሰባቸው የኖርዌ ባለሥልጣናት ስልኩን ለመዝጋት የተገደዱበትም ጊዜ ነበር። ነገር ግን ስልኩን በራሳቸው ዘዴ መክፈት የቻሉት ጋራንግ ይህንኑ ስልክ መጠቀም በመቀጠላቸው የኖርዌይ መንግስት ክፍያውን እየፈጸመ እንዲቆይ ተገዶ እንደነበረ ይናገራሉ ባለስልጣኑ። ያም ሆኖ በጉዳዩ እንደማይጸጸቱም ከነ ምክንያታቸው ያስረዳሉ እኚው ባለስልጣን። ዘሎካል ለሚባል አንድ ድረገጽ እንደተናገሩት አማጽያኑ ከሱዳኑ መንግስት ጋር የተኩስ አቁሙን ድርድር ላይ በነበሩበት በዚያ ወቅት የጋራንግን ስልክ መዝጋት ውጤቱ ከባድ ችግር የሚያስከትል ይሆን ነበር። ጋራንግ የአማጽያኑ ቡድን መሪ እንደመሆናቸው የዚህ ስልክ መኖር በጣም አስፈላጊ የፖለቲካ ድጋፍ ሆኖ አገልግሏል ይላሉ። ኖርዌይ በሱዳን የነበረውን ውጊያ ለማስቆም በሁለቱ ቡድኖች መካከል ይደረግ የነበረውን ድርድር በማመቻቸት ትልቅ አስተዋጽኦ ያደረገች አገር ናት። ይህም ኖርዌጂያን ፒፕል ሴድ የተባለ ድርጅት አማጽያኑን በተለያየ መንገድ ከመርዳቱን ባሻገር አማጽያኑ አውሮፕላናቸውን በመጠቀም የጦር መሳሪያ እንዲያመላልሱም ድጋፍ ያደርጉ እንደነበረ ይፋ ሆኗል።